ይህ የኤስቢኤስ ሬዲዮ ፖድካስት ነው። የሰፈራ መምሪያ መረጃ፣ ስለ አውስትራሊያ አኗኗር ሁነቶችና ታሪኮች በኤስቢኤስ አማርኛ። ለበርካታ ዓመታት አያሌ ልጆች የማደጎ ቤት ውስጥ አድገዋል። ለማደጎ የሚዳረጉትም በቤተሰብ ጥቃት፣ በመገለል ለአካላዊ ጉዳት መዳረግና የተለያዩ ምክንያቶች ነው። በአሁኑ ወቅት አውስትሬሊያ ውስጥ የማደጎ ወላጆች እጥረት አለ። በተወሰኑ ሁኔታዎች፣ በተለይ ባህላዊ መደብ ጀርባ ያላቸው አሳዳጊዎች ያስፈልጋሉ። የማደጎ ተከባካቢዎች ለጉዲፈቻ ልጆች ደህንነት፣ የተረጋጋ የቤተሰብ ህይወት ለጥቂት ወራት፣ አመታት ወይም ለእድሜ ልክ ክብካቤዎችን ያደርጋሉ። የአዶፕት ቼንጅ ዋና ስራ አስፈጻሚ ሬኔ ካርተር አውስትሬሊያ ውስጥ የማደጎ ልጆች አሳዳጊ ወላጆች እጥረት እንዳለ ሲናገሩ በመላ አውስትሬሊያ ከክብካቤ ውጪ ተብለው የሚጠሩ 46 ሺህ ልጆች አሉ። ያም የመንግስት ክብካቤ ኃላፊነት ነው። መንግስት ልጆቹን ለማደጎ ክብካቤ ወይም አሳዳጊ ወላጆች እስኪያገኙ ድረስ አማራጭ መጠለያ እንዲያገኙ ያመቻቻል ብለዋል ወይዘሮ ካርተር። በተወሰኑ ሁኔታዎች በተለይ የአሳዳጊ ወላጆች ባህላዊ መሠረት አስፈላጊ የሚሆንበት ጊዜም እንዳለ አንስተዋል። አክሎም የተረጋጋ ደህንነትን የተላበሰ ቤት ብዙውን ጊዜ በጭንቀት ተሞልተው ላሉ ልጆች በፍጥነት ወደ ጤናማ ህይወት ለመመለስ በጣሙን አስፈላጊ ስለመሆኑ ጠቁመዋል። ኤላና ሂዩስ የቤኔቮለንት ህብረተሰብ ከክብካቤ ውጪ ፕሮግራም ስራ አስኪያጅ ድርጅታቸው በሲድኒ ዙሪያ ለወጣት የማደጎ ልጆች ክብካቤን እንደምን እንደሚሰጥ ሲገልጡ ሁሉም ነገር አለን። ከአጭር ጊዜ የአስቸኳይ ተከባካቢዎች፣ የረጅም ጊዜ ተከባካቢዎች፣ ማደጎ የሚሹ ተከባካቢዎች ወይም በራሳቸው ክብካቤ ስር ሆኖ ሞግዚት የሚሹ በጊዜያዊነት የሚከባከቡ ተከባካቢዎች አሉ። ይህ እንግዲህ እንደ ክብካቤው አስፈላጊነት የሚከናወን ነው። በወር አንድ ቅዳሜና እሁድ ወይም በወር ሁለት ቅዳሜና እሁዶች ሊሆኑም ይችላሉ በማለት ያስረዳሉ። የማደጎ ድንጋጌ ከክፍለ ሀገር ክፍለ ሀገር ሊለያይ ይችላል አንዱ ጋር በቀጥታ ከመንግስት ጋር መገናኘት ይሆናል። ሌላው ጋ ግንኙነቱ ከማደጎ ኤጀንሲዎች ጋር ሊሆን ይችላል። ይሁንና የግንኙነቱ መስመር በየትም ይሁን በየት በመላ አውስትሬልያ የተወሰኑ ተመሳሳይ የሆኑ መሠረታዊ ሂደቶች ግና አሉ። ወይዘሮ ሂዩስ ኒው ሳውዝ ዌልስ ውስጥ የማደጎ ልጆችን ማሳደግ የሚሹ ማሟላት ስለሚገባቸው መመዘኛዎች ሲያመላክቱ One of those is that you are an Australian citizen or permanent resident. We require applicants to be over 25. ከእነዚያም አንዱ የአውስትራሊያ ዜጋ ወይም ቋሚ ነዋሪ መሆን ነው። አመልካቾች እድሜያቸው ከ25 ዓመት በላይ መሆን አለበት። አመልካቾች ትርፍ መኝታ ቤት ያላቸው መሆን አለባቸው። ሁሉም አመልካቾች የወንጀልና ከልጆች ጋር የመስራት ሬኮርዳቸው እንዲመረመር የሚስማሙ መሆን አለባቸው። አካላዊ የጤና ብቃታቸውም በጥሩ ሁኔታ ላይ መሆን አለበት ብለዋል። አመልካቾች መመዘኛዎቹን በውል ካሟሉና ቃለ መጠይቁንም በሚገባ ካለፉ በኋላ ቀጣዩ ሂደት በኤጀንሲ በኩል አመልካቾች የማደጎ ወላጆች ለመሆን ብቁ የመሆንና አለመሆን ግምገማን ያካሄዳል። እንዲሁም የማደጎ ልጆች በጊዜያዊነት አሊያም በቋሚነት አብረዋቸው ሊኖር ይችላል። ይህም የሚሆነው በፍርድ ቤት በኩል ከሚሰጠው የአጭር ጊዜ ቆይታ ሂደት ጋር ተያይዞ ነው። ወይዘሮ ሂውስ የተወሰኑ አሳዳጊ ወላጆች ሞግዚት ወይም የጉዲፈቻ ወላጆች ሊሆኑ እንደሚችሉም ገልጠዋል። የጉዲፈቻ ወላጅ ከሆኑት አንዷ ሞኒካ የማደጎ ልጆች ማሳደግ ከመነሻው ቀላል እንዳልሆነ ተናግረዋል። ዕድሜያቸው 18 እስኪሞላ ከእኛ ጋር ሆነው ይቆያሉ የሚለው መረጋጋት ቢኖርም ከዚያ በኋላ ግና፣ ከእኛ ጋር ይቆዩ ይሆን ወይስ ወላጆቻቸውን ፍለጋ ይሄዱ ይሆን የሚለው እሳቤ ይኖራል በማለት የተረጋጋ የወላጅነት መንፈስ እንዳላደረባቸው ተናግረዋል። ወይዘሮ ሂውስም በበኩላቸው የማደጎ ልጆችን አብዛኛው የመንፈስ ጭንቀት ያደረባቸው አካላዊ ጉስቁልና የገጠማቸው በመሆናቸው አሳዳጊያቸው መሆን ማለት መኖሪያ ቤት በመስጠት ብቻ የሚያበቃ ሳይሆን ካለፈው የመንፈስ ጭንቀታቸውም እንዲፈወሱ የማስቻልም ኃላፊነት እንዳለ አሳስበዋል። በሌላ በኩል ወይዘሮ ካርተር የማደጎ ልጆችን በማሳደግ ሕፃናቱ አድገው ለወግ ለማድረግ በቅተው ማየት ትልቁ የአሳዳጊ ወላጆች ገጸ በረከት መሆኑን ተናግረዋል። በአብዛኛው የማደጎ ልጆች የአሳዳጊ ወላጆች ከሕፃናቱ ወላጆች ጋር ግንኙነት ማድረግ ይጠበቅባቸዋል። በቤት ውስጥ ጥቃት ሳቢያ እርዳታ የሚሻ የሚያውቁት ማንኛውም ሰው ካለ በዶሜስቲክ ቫዮለንስ መስመር 1800 656 463 ወይም ቻይልድ ፕሮቴክሽን የእርዳታ መስመር 13 21 11 ይደውሉ። እያደመጡ የነበረው የኤስ ቢ ኤስ አማርኛ ፕሮግራምን ነበር።